ጥያቄ 26 መሰለል ማለት ምንድነው? መልስ የሰዎችን ነውርና የሚደብቁትንም ነገር መፈላፈልና ማጋለጥ ነው። ከተከለከሉት መገለጫዎቹ መካከል በቤት ውስጥ የሰዎችን የግል ክፍሎች ማየትና ሰዎቹ ሳያውቁ ወሬያቸውን ማዳመጥ ይጠቀሳሉ። የላቀው አላህ እንዲህ ብሏል፣ ወላ ተጀሰሱ نورنم أتكتاتلو سورة الحجرات أسره